እየጣለ ባለው የክረምት ዝናብ ምክንያት ሰሜን ሸዋ ውስጥ በሰው ሕይወት በንብረትና በሰብል ላይ ጉዳት ደርሷል። ጉዳቱ ለሶስት ሰዎች ሞት ከሺህ ለሚልቁ ነዋሪዎች ንብረት ውድመት እንዲሁም በሺዎች በሚገመት ሄክታር ላይ ለተዘራ ሰብል መጥፋት ምክንያት ሆኗል ሲል የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ገልጿል። መስፍን አራጌ ዝርዝር ዘገባውን ያሰማናል። መመሪያ ቤታችን ቆቆሎ የምበረ በተላው ድማ ቆላ ያው ሰብላችን ማሽላ ቴስ ቆቆሎ ሰብሎቻችን በሙሉ ያወድሟል። ክብደቱ አንድ ኪሎግራም ግራም የሚመዝል በረዶ አካባቢያችን ገጽታ በጣም አውድሟል። እየጣለ ባለው ዝናብ ንብረታቸው የወደመ ሰብላቸው ከጥቅም ውጭ የሆነባቸው አርሶ አደሮች ድምጽ ነበር። ከሐምሌ ወር ጀምሮ እየጣለ ያለው የክረምት ዝናብ በስርጭት ሰፊ በመጠኑም ከፍተኛ መሆኑን ተከትሎ በሰሜን ሸዋ ዞን የተለያዩ አካባቢዎች ጉዳት እያስከተለ ነው። የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ ቻለው መንዳ የክረምቱ ዝናብ መጣል ከተጀመረ ወዲህ በተለይ በዞኑ ውስጥ ባሉ ዘጠኝ ወረዳዎች የተለያዩ ጉዳቶች ደርሰዋል። ሐምሌ መጀመሪያ ላይ አራት ወረዳዎች ላይ እየተፈጠረ የአደጋ ክፈት አለ፣ የመሬት መሸራተትና ጎርፍ። ከዛ ወዲህ ደግሞ አሁን ነሲ የመጨረሻ አካባቢ ላይ አራት ወረዳዎች ላይ እየተፈጠረ ችግር አለ። ሐምሌ መጀመሪያ ላይ አደጋ የተፈጠረባቸው ሀገረ ማርያምና አሳግርት ወረዳ፣ አሁን በተመሳሳይ መልኩ እዛ ወረዳ ላይ በተለይ የበረዶ ሰብል ላይ ያደረሰው ጉዳት አለ። አሳግርት ወረዳ ውስጥም ከስድስት መቶ ሄክታር በሚልቅ መሬት ላይ ተዘርቶ የደረሰ ሰብል ሙሉ በሙሉ ወድሟል። ከዛ ውጪ አንኮበር ወረዳ ላይ አልዩ አምባና አልዩ አምባ ዙሪያ ቀበሌ ላይ በተለይ መኖሪያ ቤት ላይ እና የመንግስት ተቋማት፣ ሃይማኖት ተቋማት ላይ ፋት በቀላቀለ ዝናብ ሙሉ በሙሉ የወደሙ ሰባ አምስት ቤቶች አሉ። በከፊል ደግሞ ሁለት መቶ ሰባ አምስት ቤቶች፣ በጠቅላላ አንድ ሺ ሰማንያ አምስት ህብረተሰብ ክብል የሚኖሩባቸው ቤቶች ላይ ጉዳት ደርሷል። አስራ አንድ መቶ ሰባት ሚሊዮን ብር ነው ጉዳት ደርሷል ብለን መረጃ የደረሰል። በእንሳሮ አካባቢ ወንዝ ለመሻገር የሞከሩ ሶስት የአንድ ቤተሰብ አባላት ወጣቶች በደራሽ ጎርፍ ተወስደው ህይወታቸውን አጥተዋል። ማርያም አካባቢ ደግሞ ሀያ አራት የቤት እንስሳት ሞተዋል። የእንሳሮ አካባቢ አርሶ አደሮች በጣለው ዝነብ ለጊዜው ግምቱ ያልታወቀ ንብረትና የደረሰ ሰብል ከጥቅም ውጭ ሆኖብናል ይላሉ። ሞላ በላይ ይባላል። መኖሪያ ቤታችን ቆቆሮ ቤት ነበረ፣ በተላ ወድሟል። ቆላ ያው ሰብላችን ማሽላ፣ ቴስ፣ እንብራ፣ ቆቆሎ ሰብሎቻችን በሙሉ ያው ወድሟል። መቼ ነው ይሄ አደጋ የደረሰባውት? ሐሴ 19 ቀን ያው ከቀኑ ወደ 11 ሰዓት ተኩል አካባቢ ላይ ሰዎች ወደ ስራ ህዞች አይናቸው ጠፍቷል። ቤቶ ሙሉ በሙሉ ወድሟል። የት ነው አሁን ያረፉት? አሁን ያረፍንበት ያው ማዳበሪያ ምናምን እየጠለልን ያው ዘው ሰፈር ላይ ያለን እና አምስት ቤተሰብ አሉ። እና አምስት ቤተሰቦችን ይዘው አሁን ማዳበሪያ ተጠልለው ነው ያለት። አባው ሰልፈኛ ባላለ ታሮ ወረዳ በርስተቀል ውስጥ ሲጀመር ዝናብ አልጣልም። ክብደቱ አንድ ኪሎ ግራም የሚመዝል በረዶ አካባቢያችን ገጽታ በጣም አውድሟል። መኖሪያ ቤቴ ሰባ ሁለት ሽፍ ቆርቆሮ ነበረ። አራቱን አምስት ቆርቆሮ ነው ደህና ያለው እና አልጋችንን ሌለ ቀለባችንን በስራ በሸራ ኮል ተመሳሪያን በአካባቢው ጉዳት የደረሰባቸው ሌሎች ሰዎች አሉ። ሶስት ወንዶች ሁለት ሴቶች ያው ራስ ራሳቸ ላይ የቆሰሉ አሉ። የእንሳሮን አካባቢ እየጎበኙ ያሉት የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ ጉዳቱ አሳሳቢ መሆኑን ጠቅሰዋል። በአሁኑ ሰዓት የሚገኘው እንሳሮ ወረዳ ላይ በርሳ ቀበሌ ሆ ለአካል እንደማረጋገት እንደሞከሉ በምድረስ ላይ ያሉ ሰብሎች ላይ ማሽላ ላይ ማሸት ላይ እንዳለ ሴታን ያለው መኖሪያ ቤቶች ላይ ሰፋ ከፍተኛ ጉዳት ማለት በቆርቆሮ በበረዶ ነው የተመታው ብሎ ለመናገር የሚያስቸግር ነው። ከፍተኛ የሆነ ጉዳት የደረሰባቸው ቤቶች በአካል መመልከት። ስለዚህ ህብረተሰቡ አሁን ያለበት ሁኔታ፣ በቀጣይም ከመንግስትም ከሌሎች አካላቶችም ሁላችንም ረብረብ አድርገን ልዩ እገዛ እንደሚያስፈልገው ነው እየታዘብ ያለ። በምግብ ዋስትናው ላይ ተጽዕኖ ያሳድር ይሆን? አዎ ምርት ጭማሪም ላይ የሚያደርሰው ተጽዕኖ አለ። ህብረተሰቡ ላይ በተለይ የምግብ እጥረት ሊከሰት የሚችል ወይ በስነት የሚደርሱ ሰዎችን አሁን መዝራት ያስፈልጋል በተለይ ደግሞ ሽምብራ ገና በመዘራ ስላ ስላሉ ሽምብራ በሽምብራ መስፋትብን ዞሚ ስራ መስፋት እንዳለብን ነው እየተነጋገርያለን። የዝናቡ መጠን ከፍተኛነት ለመሬት መንሸራተት ምክንያትም ሆኖ ሰዎችን ከቤት ንብረታቸው አፈናቅሏል። የመሬት መንሸራተት ቀርማብር ወረዳ ላይ ንጎዛ አጠራ አሳግር፣ ሞረትና ጅሩ የመሬት መንሸራተት ተከስቷል። በተለይ ሞረትና ጅሩ ላይ ጉዳት ከፍተኛ ስለነበረ ወደ ሀያ ስድስት ህብረተሰብ ክፍሎች ነበሩ በነሱ የኢትዮጵያ ቀይ መስቀል ማህበር የምግብና የቁሳቁስ አቅርቦት ያደረገበት ሁኔታ ነው ያለ። መኖሪያ ቤታቸው እየፈረሰባቸው አሁን የት ነው ያሉት፣ መጠገን የሚችሉትን በፍጥነት እንዲጠገኑ የማድረግ ስራ ተሰርቷል። መጠገን የማይችሉትን ደግሞ ከህብረተሰቡ ጋር ተጠግተው እንዲቆዩ አድርገናል። በዚ ጎራ ላይ ግን በለየት ባለ መልኩ የተፈጠረ ጎርፍ ነበረ። እነኝም ወደ ሀያ ዘጠኝ የሚሆኑ ህብረተሰቡ ስለዚ ነበሩ። እነሱም ወደ ትምህርት ቤት እንዲጠለሉ ለዚ ጊዜ አይነት የተደረገበት ሁኔታ ነው ያለ። ዞኑ አቅም በፈቀደ ተጎጂዎችን ለማቋቋም ጥረት እያደረ ያደረግኩ ነው ቢልም ከችግሩ ስፋት አንጻር የክልሉ መንግስት አፋጣኝ ድጋፍ እንዲያደርግለት ጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ